ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 11 2012 ዓ ም ዝግጅታችን ጀመረ። የአፍሪካን ሥራ ፈጣሪዎች ነፃ ማውጣት። አሜሪካን ጨምሮ በተለያዩ የዓለም ክፍሎች በመንግሥት የሚመደብ ወጪ የአንድን ችግር ምንጭ ወይም መሠረት የሆነውን ጉዳይ አይፈታውም። የተማከለ የምጣኔ ሀብት ዕቅድም አይሠራም። በውድቀት የተቋጩትን የሶሻሊዝም ሙከራዎች ማስታወሱ በቂ ነው። በዚምባብዌ፣ በታንዛኒያ፣ እዚህ ኢትዮጵያ ውስጥም ያየነውን ማስታወሱ በቂ ነው። አሁን ራሱ በደቡብ አፍሪካ ውስጥ የግል ሀብትን ያለ ካሳ ለመንጠቅ ክርክር እየተካሄደ ነው። ያ ከሆነ ለዚያች አገር ምጣኔ ሀብት ውድመት ያስከትልባታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አዲስ አበባ ላይ ካደረጉት ንግግር የተቀነጨበነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ለምሽቱ ካሉን ዜናዎች መካከል የኦሮሚያ ክልል ምክር ቤት ጨፌ ገዳ የተሰኘ አዲስ የኢኮኖሚ መንደር እንዲመሰረት የቀረበውን ረቂቅ አዋጅ አጽድቋል፣ አንዱ ዜናችን ነው። አልሸባብ ሶማሊያና ኬንያ ውስጥ ጥቃቶች አካሄደ። የትሪፖሊው መንግስት ጄኔቫ ላይ ከሚካሄደው የሰላም ድርድር ራሱን አገለለ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሳውዲ አረቢያን ሲጎበኙ ስለ ሰብአዊ መብቶች ጉዳይ ትኩረት ሰጥተው እንደሚነጋገሩ አስታወቁ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት ለአርዕስተ ዜናው። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ በቀጥታ ማዳመጥ ትችላላችሁ የተከበራቸው አድማጮች። ንጉሱ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን። የኦሮሚያ ክልል ምክር ቤት ጨፌ ገዳ የተሰኘ አዲስ የኢኮኖሚ መንደር እንዲመሰረት የቀረበውን ረቂቅ አዋጅ አጽድቋል። ገዳ ልዩ የኢኮኖሚ ዞን በአዳማና ሞጆ ከተሞች መካከል የሚቆረቆርና 24,000 ሄክታር ስፋት ይኖረዋል የተባለ ነው። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ምክር ቤት ጨፌ ዛሬ በዋለው የሁለተኛ ቀን መደበኛ ጉባኤው ገዳ ልዩ የኢኮኖሚክ ዞንን ለማቋቋም የወጣውን ረቂቅ አዋጅ አጽድቋል። ረቂቅ አዋጁን ለጨፌ ምክር ቤት ያቀረቡት የህግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ኢሳቦሩ ገዳ ልዩ የኢኮኖሚክ ዞኑ ከተማዋን የምጣኔ ሀብት ማዕከል በማድረግ ወደ ሀገር በሚገቡና ወደ ውጪ በሚላኩ የንግድ እንቅስቃሴዎች ላይም እምብርት ሆኖ እንዲያገለግል ታስቡ መሆኑን ገልጸዋል። የገዳ ልዩ የኢኮኖሚ ዞን 22,000 ሄክታር ላይ የሚመሰረት ከተማ መሆኑ የተገለጸ ሲሆን አቀማመጡና ጠቀሜታውን በተመለከተ የኦሮሚያ እቅድና ምጣኔ ሀብት ልማት ኮሚሽን ቢሮ ኃላፊ ዶክተር ተሾመ አዱኛ ለጨፌው አባላቶች አብራርተዋል። ቆረቶታ ብየ ኬሳፍ ብየ አላ ዳበታ ቻይና አፍሪካ ዴቨሎፕመንት ዞን የሀገር ውስጥና የውጭ አጥኚዎችን አማክረናል። አፍሪካ ዴቨሎፕመንት ዞን የተሰኘውን የቻይና ድርጅትም አማክረናል። ይህን ሁላ መሬት በአንዴ ማልማት እንችላለን ማለት ሳይሆን በተዋረድ ጊዜ ወስደን አንድ በአንድ የሚሰራ ነው። ይህንን ራዕይ ከግብ ለማድረስ በሚቻልበት ሁኔታ እስከ ሰላሳ ዓመት በዓለማችን በኢኮኖሚ እንቅስቃሴ ከሚታወቁ አስር ከተሞች ውስጥ አንድ ለማድረግ ነው እየሰራን ያለ ነው ነው ያሉት። ዞኑ የውጭ ባለ ሀብቶችንም ለመሳብ ትልቅ ትኩረት ተደርጎበት የሚቋቋም መሆኑም ተገልጿል። ይህንንም ለማሳካት ከተለያዩ ሀገራት ተሞክሮ የተቀሰመና የማማከር ስራ መጠናቀቁን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። አመሰግናለሁ ሙክታር። ሶማሊያ ደቡባዊ ታችኛው ሸበሌ ክፍለ ግዛት ውስጥ ዛሬ ረቡዕ ጽንፈኛ እስላማዊው አልሸባብ በሁለት የተለያዩ የጦር ሰፈሮች ላይ ጥቃት አድርሶ ቢያንስ አስር የመንግስቱን ወታደሮች ገደለ። ከታጣቂዎቹም ውስጥ አስራ ስድስት መገደላቸው ተዘግበዋል። ከሞቃዲሾ በስተደቡብ ቆሮይሌ ከተማ ውስጥ በደረሰው በመጀመሪያው ጥቃት አጥፍቶ ጠፊ ፈንጂ የታጠቀ መኪና ፌዴራሉ መንግስት ኃይሎች በሚጠቀሙበት የጦር ሰፈር ላይ መፈንዳቱ ነው የተገለጸው። ከተማዋ ባለስልጣን አንድ ወታደር ተገሎብናል፣ አርባ ታጣቂዎች ገለናል ብለዋል። ይህን ቪኦኤ በነጻ ምንጭ ሊያረጋግጠው አልቻለም። በሁለተኛው ጥቃት ከሞቃዲሾ በስተደቡብ ምዕራብ ኤል ሳሊኒ ከተማ በሚገኝ የጦር ሰፈር ላይ ታጣቂዎች ባደረሱት ጥቃት ከነሱ ውስጥ ስድስት ከመንግስት ወታደሮች ደግሞ አራት እንደተገደሉ ነው የተገለጸው። አልሸባቡ ለሁለቱም ጥቃቶች ኃላፊነት ወስዷል። በኬንያ ደግሞ ሰሜን ምስራቃዊ ክፍለ ግዛቷ ውስጥ ዛሬ ተጠርጣሪ የአልሸባብ ታጣቂዎች በአንድ አውቶቡስ ላይ ተኩስ ከፍተው አራት ሰው መግደላቸውን የኬንያ የጸጥታ ባለስልጣን አጋግጠዋል። የሶማሊያ እስላማዊ ነውጠኛው ቡድን ኬንያ ሶማሊያ ውስጥ ወታደሮቿን በማስገባቷ ለመበቀል በአካባቢው በአውቶቡሶችና ሌሎችም ተሽከርካሪዎች ላይ በተደጋጋሚ ጥቃት እያደረሰ መሆኑ ይስተዋላል። የዛሬው ጥቃት የደረሰው አውቶቡሱ ከማንዴራ ወረዳ ወደ ናይሮቢ በመጓዝ ላይ እንዳለ እንደነበረን የተገለጸው። ማንዴራ በስተ ሰሜን ከኢትዮጵያ በስተ ምስራቅ በኩል ደግሞ ከሶማሊያ ጋር ትዋሰናለች። የቀድሞ የሱዳን ፕሬዚዳንት ኦመር አልበሽር ዓለም አቀፍ ዓለም አቀፍ እስላማዊ ቡድኖች የገንዘብ ድጋፍ በመስጠት ስለተጫወቱት ሚና ተጠይቀዋል። ጠይቀናቸዋል ሲሉ የሀገሪቱ ጠቅላይ አቃቤ ሕግ ተናገሩ። ሱዳን ያለፈው አስተዳደር ሀማስና ሄዝቦ ላለመሳሰሉ አሸባሪ ቡድኖች ድጋፍ ይሰጥ ስለነበር አሁንም የሀገሪቱ ስም በሽብርተኝነት ደጋፊ መንግስታት ዝርዝር ውስጥ እንዳለ ነው። ባለፈው ሳምንት የሱዳን ባለስልጣናት አልበሽርን በዳርፉር ግዛት በደረሱ የጦር ወንጀሎችና በሰብና ላይ በተፈጸሙ ወንጀሎች ለሚፈልጋቸው ለዓለም አቀፉ ፍርድ ቤት አይሲሲ አሳልፈን እንሰጣለን ሲሉ አስታውቀዋል። መቼ እንደሚልኳቸው ግን በግልጽ አይታወቅም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፉ ማህበረሰብ እውቅና የሰጠው የሊቢያ መንግስት ጄኔቫ ላይ በተባበሩት መንግስታት ድርጅት አመቻችነት እየተካሄደ ካለው የሰላም ድርድር ራሱን አገለለ። የትሪፖሊው መንግስት ዛሬ ይህን እርምጃ የወሰደው የተቀናቃኙ መንግስት ኃይሎች ትሪፖሊ ወደብን ከደበደቡ በኋላ መሆኑ ተገልጿል። ጥቃቱ ከባድ የአካባቢ ደህንነት አደጋ ሊያስ ሊያስነሳ እንደነበረም ተገልጿል የቀድሞ ጀነራል ሀሊፋ ሀፍታር የሊቢያ ብሔራዊ የጦር ሰራዊት ወደቡን በሚሳይል የደበደበ ሲሆን በስፍራው የነበረ የነዳጅ ዘይት ማጓጓዣ በጥቂት ሜትር ርቀት እንደሳተው ተገልጿል ቢመታው ኖሮ ከባድ የተፈጥሮ አካባቢና ሰብአዊ ጥፋት ያደርስ ነበር ሲሉ የመንግስቱ የነዳጅ ኮርፖሬሽን ኃላፊ አመልክተዋል የሀፍታር ኃይሎች መጀመሪያ ኢላማ ያደረግ ነው። ለመንግስት ተዋጊዎች ጦር መሳሪያ የጫነ መርከብ ነው ብለው ተናግረው ነበር። በኋላ ደግሞ የጦር መሳሪያ መጋዘን ላይ የታለመ ጥቃት ነው ማለታቸው ተጠቅሷል። የሊቢያ የብሔራዊ ስምምነት መንግስት በአጥቂዎቹ ላይ እርምጃ እስከሚወሰድ በሰላም ንግግሩ መሳተፍ እናቆማለን፣ እኛም በተገቢው ጊዜ የራሳችንን እርምጃ እንወስዳለን ብሏል። የኮሮና ቫይረስ ስርጭትን ለመከላከል በጃፓን ወደብ ላይ እንዳይንቀሳቀስ ተደርጎ ለሁለት ሳምንታት የቆየው መርከብ ብዙ መቶ ተሳፋሪዎች ከመርከቧ መውረድ ጀምረዋል። ዛሬ አምስት መቶ ተሳፋሪዎች ዳያመንድ ፕሪንሰስ የተባለችውን የመዝናኛ መርከብ ይለቃሉ ተብሎ ይጠበቃል። 3700 ተሳፋሪ የያዘችው መርከብ እንደ አውሮፓውያን አቆጣጠር ከየካቲት ሶስት ጀምራ እንዳትንቀሳቀስ ተደርጋ መቆየቷ ይታወሳል። ይህ የሆነው ሆንግ ኮንግ ላይ ከመርከቧ የወረደ አንድ ተሳፋሪ ለቫይረሱ መጋለጡ ከታወቀ በኋላ ነበር። ይሁን እንጂ ቫይረሱ እንዳይዛመት ለመቆጣጠር የተወሰደው እርምጃ ሌላ ጣጣ እንዳመጣ ነው እየተሰማ ያለው። ከመርከቧ ተሳፋሪዎች መካከል አምስት መቶ አርባ ሶስቱ ለቫይረሱ ተጋልጠዋል። አሁን ከመርከቧ ወርደው እንዲሄዱ የተፈቀደላቸው ቫይረሱ በምርመራ ያልተገኘባቸውና የሕመም ምልክት ያላሳዩ እንደሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሳውዲ አረቢያን ሲጎበኙ ለሰብአዊ መብቶች ጉዳይ ትኩረት በመስጠት እንደሚነጋገሩ አስታወቁ። በተለይ እዚያ ተከሶ ስቃይ ላይ ይገኛል የተባለውንም አሜሪካዊ ዶክተር ጉዳይ እንደሚያነሱ አስታውቀዋል። ሲንዲ ሴይን አብራቸው እየተጓዘች ትገኛለች። ያጠናገረችውን አጭር ዘገባ ሶሎሞን አባተ ይዟል። ማይክ ፖምፔዮ በሳዑዲ አረቢያ የሶስት ቀናት ጉብኝት ለማድረግ ዛሬ ከቀትር በኋላ ገብተዋል። እዚያም ሚኒስትር ፖምፔዮ በዚያ ቆይታቸው ንጉሥ ሳልማንን፣ አልጋወራሽ ሞሐመድ ቢን ሳልማንና የውጭ ጉዳይ ሚኒስትሩን ፋይሳል ቢን ፋርሃንን እንደሚያነጋግሩ የውጭ ጉዳይ መስሪያ ቤቱ አመልክቷል። ላለፉት ሁለት ዓመታትም በእስራት ላይ የሚገኙት ሳዑዲ አሜሪካዊ ሐኪም ዋሊድ ፈታሂን ጉዳይም እንደሚያነሱ ተገልጿል። ዶክተር ፋታሂ የተያዙት የሀገሪቱ መንግሥት በሙስና ላይ ከፍቻለሁ ባለው ዘመቻ ቁጥራቸው የበዛ ባለሀብቶችን በቁጥጥር ስር በዋለ ጊዜ ነበር። በዚያ ዘመቻ አንድ የሀገሪቱ ልዑል ሚኒስትሮችና ከፍተኛ ባለሥልጣናትን ጨምሮ ወደ ሁለት መቶ የሚሆኑ ከበርቴዎች ተይዘው ሆቴል ሪያድ መታሰራቸው ይታወሳል። ዶክተሩ ፋይ የአሜሪካዊው ዶክተር ባለፈው የበጋ ወራት ውስጥ ቢለቀቁም ከሀገር እንዳይወጡ ግን ታግደው መቆየታቸው ተነግሯል። ይህንን ጨምሮ ስፋት አለው ያሉትን የሰብአዊ መብቶች ረገጣ ክሶች አንስተው ከሀገሪቱ ባለሥልጣናት ጋር እንደሚወያዩ ፖምፔዮ አስታውቀዋል። ወደ ሳዑዲ ላደረጉት ጉዞ ከአዲስ አበባ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ነበር ይህንን ያሉት ፖምፔዮ። በሳዑዲ ቆይታቸው ኢራንን ጨምሮ በበርካታ የአካባቢው የጸጥታ ጉዳዮች ላይ እንደሚመካከሩ ተገልጿል። አመሰግናለሁ ሶሎሞን። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 11 2012 ዓ ም ፕሮግራማችን ነው። ለዜናው ቆንጅትን አመሰግናለሁ። ለግማሽ ሰዓት ዜናና ለማጠቃለያም ትመለሳለች። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 94 ነጥብ 3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የመንግሥት ሠራተኞች የሥራ መደብ ደሞዝ ደረጃና አፈጻጸም በሚወስነው አዲስ አሰራር ላይ ቅሬታ ይሰማል። አፈጣጠሙ ጉዳይ ከመነሻውም ችግር አለበት። ይህ የሚባለው ለተመሳሳይ ስራ ተመሳሳይ ክፍያ ነው የሚለው ለስራ የሚሰጥ ክብደትና ከስራ የሚጠበቅ ውጤት የሚባል ነገር አለ። በዛ መሰረት ይሰራ ማለት ነው። የስራ ውስብስብነት፣ ፈጠራ፣ የስራ ግንኙነት፣ ኃላፊነት፣ ጥረት፣ የስራ ሁኔታ፣ እውቀትና ክሎት እና መሰል የሚባሉ ዘጠኝ ዋና ዋና እንኳን የተከፈሉ መመዘኛዎች አሏቸው። ይሄን መሰረት አድርጎ ነው እያንዳንዱ ደረጃ የተሰጡ የሰራተኞችና የስራ ኃላፊዎችም ከሰጧቸው አስተያየቶች እንዲሁም የአማራ ሲቪል ሰርቪስ ምክትል ኮሚሽነር አቶ ቸኮላ አጥናፌ ከሰጡን ምላሽ የተቀነጨቡ ናቸው የሰማችኋቸው በዲሞክራሲ በተግባር በዚህ ምሽት ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለአንድ ሀገር ምጣኔ ሀብታዊ ብልጽግናም ሆነ ለዜጎች የምጣኔ ሀብት ነጻነት መሰረቱ የግል ሀብት ይዞታን የሚያረጋግጥ ጠንካራ ህጋዊ ዋስትና ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሳስበዋል። አዳዲስ አሜሪካዊ ኢንቨስተሮችን ለመሳብ የሰለጠነና ተሰጥኦ ያለው የሰው ኃይል እንደሚያስፈልግም ገልጸዋል። መለስካቸው አማረ ዝርዝሩን ይዟል። ማይክል አር ፖምፒዮ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንትና በኢትዮጵያ የጀመሩትን ጉብኝታቸውን ዛሬ የቀጠሉት ከአንዳንድ የሥራ ፈጣሪዎች ጋር ያደረጉትን ውይይት ተከትሎ በተባበሩት መንግስታት ድርጅት የስብሰባ ማዕከል ባደረጉት ንግግር ነው። ይህ የንግግራቸው ርዕስ አፍሪካውያን ሥራ ፈጣሪዎችን ነጻ ማውጣት የሚል ነው። ሚኒስትሩ በስፍራው አብረዋቸው ከተገኙ ሥራ ፈጣሪ ሴቶች የሦስቱን ስም በመጥቀስ ያስገኙትን ውጤት በመዘርዘር አሞግሰዋቸዋል። መልካም አርአያነታቸውን በማስገንዘብም የእነሱ የስራ ፍሬ በሰፊውና በአገር ደረጃ ሲታይ ምን ትርጉም ወይም አንድምታ እንዳለው አመልክተዋል። እነዚህ ጉዳዮች የአንድን አገር እጣፈንታ ይወስናሉ። እነኚህ የስራ ፈጠራ እንቅስቃሴዎች የወደፊቱን የአፍሪካ እጣፈንታ ይወስናሉ። በዩናይት ስቴትስ የምናምነው እኔም የማምነው ሌሎቻችሁም እንደዚሁ ይመስለኛል። አፍሪካዊ፣ አውሮፓዊ፣ አሜሪካዊ ይሁን ሌላ ማንም ተመሳሳይ ፍላጎቶች ነው ያላቸው። ሁላችንም ለቤተሰቦቻችን ደህንነት ጥበቃ እንሻለን። የሥራ ዕድልና ለስራችን የሚመጥን ክፍያ እንጠብቃለን። ሕይወታችንን በፈለግነው መንገድ ለመምራትም ነጻነት እንሻለን። እንግዲህ ዋናው ነገር ወደዚያ ግብ እንዴት እንደርሳለን የሚለው ነው። ለመናገር የምፈልገውም ስለሚቀጥለው ነጻነት፣ የምጣኔ ሀብት ነጻነት፣ ስለ አፍሪቃ ሥራ ፈጣሪዎች እውነተኛ ነጻነት ነው። ማይክ ፖምፒዮ አስከትለውም አሁን በአፍሪካ የሚታየውን የድህነት ስፋትና ጥልቀት በጥቂቱ አየት አድርገው ይህ ድህነት ከውጭ በሚገኝ እርዳታ በተወሰነ ደረጃ ሊቀረፍ ቢቻልም ከመሠረቱ ችግሩን ሊፈታው እንደማይሆንለት ግን አስረድተዋል። በእሳቸው አስተያየት ድህነት በአብዛኛው መንግሥት በሚያደርገው ዘመቻ መፍትሄ አያገኝም። ዋናው ለግል ሀብት ዋስትና የሚሰጥ ጠንካራ ሕግ ማውጣት ነው ሲሉ ይከራከራሉ። አሜሪካን ጨምሮ በተለያዩ የዓለም ክፍሎች በመንግስት የሚመደብ ውጪ የአንድን ችግር ምንጭ ወይም መሠረት የሆነውን ጉዳይ አይፈታውም። የተማከለ የምጣኔ ሀብት እቅድም አይሰራም። በውድቀት የተቋጩትን የሶሻሊዝም ሙከራዎች ማስታወሱ በቂ ነው። በዚምባብዌ፣ በታንዛኒያ እዚህ ኢትዮጵያ ውስጥም ያየነውን ማስታወሱ በቂ ነው። አሁን ራሱ በደቡብ አፍሪካ ውስጥ የግል ሀብትን ያለ ካሳ ለመንጠቅ ክርክር እየተካሄደ ነው። ያ ከሆነ ለዚያች አገር ምጣኔ ሀብት ውድመት ያስከትልባታል። ከዚያም በላይ ለደቡብ አፍሪካ ሕዝብ ትልቅ ጉዳት ይሆናል። የሶሻሊዝምን አሰራር የተከተሉ እቅዶች የዚህን አህጉር ደሃ ሕዝብ ነጻ አላወጡትም። እዚህ አዳራሽ ውስጥ የምንገኝ ሁላችንም ትክክለኛውን መንገድ እናውቃለን። መሠረታዊ ጠንካራ ሕግ የበላይነት፣ ንብረት የማፍራት መብቶች መከበር፣ ሙዓለ ንዋይን ለማፍሰስ የሚያበረታቱ ደንቦች ከነኚህ ባለሀብቶች ጋር ዛሬ ጠዋት በዚህ ጉዳይ ላይ ስንወያይ ነበር። ባለሀብቶች ወደዚህ መጥተው ወረታቸውን እንዲያፈሱ እነዚህን መሠረታዊ ሕጎች ተግባራዊ ማድረግ አስፈላጊ ነው። በዚህ የምጣኔ ሀብት ነጻነት ደግሞ የሴቶች ተሳትፎ አስፈላጊ ነው። የራሳቸውን ሕዝብ መብት የሚያስከብሩ መንግስታትም ያስፈልጉናል። ለክርክራቸው ማስረጃም የምስራቅ እስያ ሀገሮችን ወይንም የእስያ አናብርት ተብለው የሚጠሩትን አስታውሰዋል። እነዚህ ሀገሮች በተወሰኑ አስር ዓመቶች ውስጥ ምጣኔ ሀብታዊ ፖሊሲያቸውን ክፍት በማድረግና በመናገራቸው ለከፋ ድህነታቸው መፍትሄ እንዳገኙ ዘርዝረዋል። በፖምፒዮ እምነት ይህ በአፍሪካም እዚህ ኢትዮጵያም ሊሆን ይችላል። ለዛሬዎቹ የአፍሪቃ መሪዎች የምለው የመጪው ትውልድ ዕጣ በተረጋጋና ከሙስና በጸዳ የውጭ መዋለ ንዋይ አፍሳሾችን ሳቢ በሆነ ሁኔታ ላይ መፈጠር ወሳኝ መሆኑን ነው። አንድ ኢትዮጵያዊ ምሳሌ እንደሚለውም አንድ ሰው በሸሪኩ ሥራ ላይ ደንቃለዋል። ሩዋንዳ አነስተኛና መካከለኛ ደረጃ ያላቸውን ንግዶች ከሚጣልባቸው አንዳንድ ቀረጦች ነጻ እንዲሆኑ አድርጋለች። ለሥራ ወሳኝ የሆኑ የኃይል ምንጮችን አጎልብታለች። ቶጎ በበኩሏ ብዙ ያስጠብቁ የነበሩና ላላስፈላጊ ወጪ የሚዳርጉ የተንዛዙና ፈጠራን የሚያደናቅፉ የቢሮክራሲ አሰራሮችን ውድቅ አድርጋለች። ከአንጎላ ነበር ወዲህ ወደ ኢትዮጵያ የመጣሁት ፕሬዚዳንት ሎሬንሶና ቡድናቸው ሙስናን ለማጥፋት አዲስ ምዕራፍ ከጀመሩባት አገር፣ በብዙ መቶዎች የሚቆጠሩ በመንግስት ይዞታ ስር የነበሩ ድርጅቶች ወደ ግል ይዞታ የተዛወሩባት፣ እዚህ ኢትዮጵያም ዜጎች ለውጥ ያመጡባት አገር ናት። ሚኒስትሩ የዩናይትድ ስቴትስ መዋለ ነዋይ አፍሳሽ ወይንም ኢንቨስተሮች ወደ አፍሪካ መጥተው ሥራ ለመፍጠር የሚጠይቁት ምንድን ነው ለሚለው ጥያቄም ምላሽ ሰጥተዋል። ዋና ዋና ካሏቸው መካከልም አሜሪካውያን ገንዘባቸውን በሥራ ሲያውሉ ለዚህ መዋለ ነዋያቸው ጥብቅ የሕግ ጥበቃ ይፈልጋሉ፣ የተማረና ተሰጥኦ ያለው ሠራተኛ ይጠብቃሉ፣ መርሃ ግብራቸውን ከመተግበራቸው በፊት የቀደሙትን ባለሀብቶች ተመክሮም ይጠይቃሉ ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተከታዩ ዘገባ ወደ ህወሀት 45ኛ ዓመት አከባበር ይወስደናል። ፌዴራሉ መንግሥት ከውጭ ኃይሎች ጋር ተመሳጥሮ ትግራይ የትግራይን ሰላም ለማወክ እየሠራ ነው ሲሉ የህወሀት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከሰዋል። ዶክተር ደብረ ጽዮን ይህንን ያሉት የህወሀት ምሥረታ 45ኛ ዓመት የካቲት 11 ዛሬ መቀሌ ውስጥ በተከበረበት ሥነ ሥርዓት ላይ ነው። የህወሀት መሪ አክለውም በአሁኑ ጊዜ በእኩልነት የተመሠረተ አንድነት በመከተል መጓዝ ያስፈልጋል፣ ካልሆነ የትግራይ ህዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል። በዚህ ጉዳይ ምላሽ የተጠየቀው ፌዴራሉ ገዢ ፓርቲ ብልጽግና ፓርቲ የዶክተር ደብረጽዮንን ክስ መሠረተ ቢስ ነው ብሏል። ሙሉጌታ አጽባህ ተጨማሪ አለው። የህዝባዊ ወያነ ሐርነት ትግራይ ሊቀመንበርና የትግራይ ክልል ምክትል ርዕስ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ መቐለ ከተማ ውስጥ በተከበረው ህወሓት የተመሰረተበት 45ኛው ዓመት የካቲት 11 በዓል ባሰሙት ንግግር በፌዴራሉ መንግስት ላይ ጠንከር ያሉ ትችቶችን አንስተዋል። ዶክተር ደብረ ጽዮን የትግራይ ህዝብ ለኢትዮጵያ ስልጣኔ ትልቅ አስተዋጽኦ ያበረከተና የውጭ ወራሪ ኃይል በመመከት ትልቅ ድርሻ የነበረው ነው በማለት ንግግራቸው ጀምሯል። የደርግ መንግስት ለመጣል በተደረገ ትግልም ከሌሎች ኢትዮጵያውያን ጋር በመሆን ታግሎ አሸንፏል ሲሉ ተናግሯል። የትግራይ ህዝብ የበለጠ መስዋዕትነት የከፈለ እንጂ ከሌሎች በተለይ አልተጠቀመም ብሏል። በንግግራቸው የትግራይ ህዝብና ህወሀት የሁሉም ችግሮች መነሻ ተደርገው እንደሚነገር፣ በቅርብ ጊዜዎችም ከተለያዩ አካባቢዎች የትግራይ ተወላጆች እንደተፈናቀሉ ዶክተር ደብረ ጽዮን ተናግረዋል። ያፈናቀሉትም ወደ አገራቸው አባረር ናቸው ብለው ተናግ ተናግሯል ብለዋል። በአሁኑ ጊዜ በእኩልነት ላይ በተመሰረተ አንድነት መጓዝ ያስፈልጋል። ካለበለዚያ የትግራይ ህዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል። ዘሎ መገዲ ፈርሕና መንባር ወይ መገዲ ልማኖን ዘይኮነስ፣ ያለው መንገድ ፈርተህ መኖር ወይም የመለመን ሳይሆን የመከባበር መንገድ ነው። በአሁኑ ጊዜ የማንኛውም ብሄር የበላይነት ተቀባይነት የለውም። በእኩልነት የተመሰረተ አንድነት ወይም ደግሞ የትግራይ ህዝብ በትግሉ ያረጋገጠው መብቱ እጁ ላይ ነው ነው ያሉት። በትግሉ ሰላም ሰፍኖ በድህነት ትታወቅ የነበረችውን ሀገር እንድትቀየር አድርጓል ያሉት ዶክተር ደብረጽዮን ሰላም በማስከበር ለአፍሪካ ከፍተኛ አስተዋጽኦ አድርጋለች። በተጨማሪም ስደተኞቹም የምትቀበል ሆናለች ብለዋል። ከቅርብ ዓመታት ወዲህ ግን የኢህአዴግ አመራር ድክመት የፈጠረው ኪራይ ሰብሳቢነት በዝቶ መልካም አስተዳደርም ተበላሽቶ ህዝብም ተቆጥቶ አምጧል ብለዋል። ህወሓትም ጉድለቱን ለማረም ህዝብን በግልጽ ይቅርታ ጠይቋል ያሉት ምክትል ርዕሰ መስተዳድሩ በዚህም ትግራይ ላይ ትኩረት አድርገን መስራት ጀምረናል ብለዋል። ለሚፈጠረው ችግር ሁሉ ተጠያቂ ወያነ ነው በማለት ስራ መስራት ያልቻለ መንግስት ህዝቦች በማጋጨት ስልጣን ላይ ለመቆየት እየሰራ ነው ብለዋል። በተጨማሪም የፌዴራል መንግስት ከውጭ ኃይል ጋር በመተባበር የትግራይን ሰላም ለማወክ እየሰራ ነው ሲሉ ከሰዋል። ዶክተር ደብረ ጽዮን መሰረታዊ ጸገማት እዚህ ከወድሑ ድሌት ስለዘይብለውምን ስለዘይ ይቆምሉን የህዝብ መሰረታዊ ችግር ለመፍታት ፍላጎት ስለሌላቸውና ስለማይችሉ ህዝብ እያጋጩ ስልጣን ሊይዙ በስልጣን ሊቆዩ አቅደው እንቅልፍ አጥተው እየሰሩ ናቸው። የፌዴራል መንግስት ሰላም ማስከበር ባልቻለበት ተገልብጦ ከውጭ ኃይሎች ጋር በማበር ሲያሴር እየዋለ ነው። በሴራው ላይ የተሳተፉ አመራሮችም የተማከሩት ማውጣት ጀምረዋል ነው ያሉት። የእኛ ታሪክ የሀገርና የህዝብ ሉዓላዊነት የሚጠብቅ እንጂ ለባዕድ አሳልፎ የሚሰጥ አይደለም ያሉት የህወሀት ሊቀመንበር፣ በአሁኑ ጊዜ ሀገሪቷ እየተንገደገደችን ቢሆን እንድትቀጥል እያደረገ ያለው የትግራይ ህዝብ ሽልማት ሲገባው ገጽታውን በማጠልሸት ቀጥለዋል ብለዋል። በክልሉ በቀበሌና በወረዳዎች አዳዲስ መዋቅሮች በማደራጀት የህዝብ ጥያቄ ለመመለስ እየተሰራ መሆኑ የገለጹት የክልሉ ምክትል ፕሬዚደንት ትግራይ ደም የሚፈስባት ሳይሆን ሰላም፣ ልማትና ኢንቨስትመንት የሚፈስባት ለማድረግ እንሰራለን ብለዋል። ለህዝብ ተወካዮች ምክር ቤት ሲሉ ባስተላለፉት መልእክት በትግራይ ላይ እየተፈጸመ ያለውን ስም የማጥፋት ዘመቻ አውግዙ ብለዋል። በትምህርት ወቀት ህዝብ ውዕል ስልጣን ክዛዘብ ቀሪቡ ስለ ዘሎ የስልጣን ጊዜያችሁ እያለቀ ስለሚገኝ ከመበተናችሁ በፊት ታሪክ ስሩ። በኢትዮጵያ ውስጥ ስላለው የውጭ ጣልቃ ገብነት በተለይ ትግራይን በተመለከተ በመሪዎች ደረጃ የተሰጡት የጥላቻ የጸረ ህዝብና ጸረ ሀገር ንግግሮች በይፋ ኮንኑ። ይህ የማይሆን ከሆነ ትግራይ ራሷን የቻለች ሀገር መሆኗን ወስኑ፣ አውጁ። ሀገር በመበተን ሂደት ነበሩ ተብላችሁ በታሪክ እንዳትወቀሱ ግዳጃችሁን ተወጡ ነው ያሉት። በተለያዩ የሀገሪቱ አካባቢዎች ያልተገደበ ወታደራዊ ዘመቻ ያደረሰ ነው ላሉት ጉዳት ተጠያቂ ሊኖር ይገባል ብለዋል። ተገቢ እርምጃም መወሰድ አለበት ሲሉ አሳስበዋል። ዶክተር ደብረ ጽዮን በዚሁ ንግግራቸው የኤርትራን ነፃነት ህወሀትና የትግራይ ህዝብ በመደገፋቸውም የተለያዩ ጫና ቢደርሱባቸውም ተቋቁመውታል። ብለዋል። የትግራይና የኤርትራ ህዝብ በደም የተሳሰሩ እንጂ በደም የሚፈላለጉ አይደሉም ያሉት ዶክተር ደብረ ጽዮን በሁለት ሀገሮች የሚኖር አንድ ህዝብ ናቸው ብለዋል። በሁለቱ ሀገሮች መካከል ተጀምሮ የነ የነበረው የሰላም ሂደት ተቋማዊ በሆነ መንገድ መፈጸም ሲገባው በማደናቀፍ ለሌሎች ሴራዎች መሸፈኛ የሆነ ነው ብለዋል። የኤርትራ ስደተኞች ሰፈር ለመዝጋትና አዳዲስ ስደተኞቹም ላለመቀበል እየተሰራ ነው ብለዋል። ህዝብ ትግራይ ምሰዋቱን አቶ ህዝብ ኤርትራ የትግራይ ህዝብ ከወንድሙ የኤርትራ ህዝብ ጋር ወደማያስፈልግ ግጭት መግባት አይፈልግም። በጋራ ለሁለቱም ህዝቦች የሚጠቅም ስራ ለመስራት ነው ዝግጁነታችን። ተከፍቶ የነበረውን መንገድ መዘጋቱ ሳይበቃም በቅርቡ ደግሞ የተቸገሩ ኤርትራውያን ወደ ትግራይ እንዳይመጡ በመንግስታት ሴራ በትግራይ ያሉት የስደተኞች ካምፕ እንዲዘጋ፣ አዳዲስ እንዳይገቡ እየተደረገ ነው። መታወቅ ያለበት ግን ኤርትራዊ ኑሮው በስደተኞች ካምፕ ሳይሆን ኑሮው ከትግራይ ህዝብ ጋር ነው። ለእህት ወንድሞቻችን ኤርትራውያን በእኛ በኩል የሚዘጋ ማህበር የለም። አሁንም ቤታችሁም ሀገራችሁም ነው። የኤርትራ ሰራዊትም ቤትህ ነው። ይህንን የሚዘጋ ኃይል የለም። ችግራችሁ ችግራችን ስለሆነ የተሸረበው ሴራ እንበጣጥሰው። ፈተናውን ከእናንተ ጋር በመሆን እንደምንሻገረው ትልቅ እምነት አለን ነው። ያሉት በህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተነሱት ክሶች አስመልክቶ ለብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሎ አደም የፌዴራል መንግስት ከውጭ ኃይሎች ጋር ተመሳጥሮ የትግራይ ሰላም ለማወክ እየሰራ ነው ለሚለው ክስ ሲመልሱ የኢትዮጵያ መንግስት በምስራቅ አፍሪካ ሰላምና መረጋጋት ለማምጣት እየሰራ ያለ እንደሆነ ገልጸው ለዚህ ማሳያ ከኤርትራ ጋር ሰላም በመፍጠር በሱዳን ውስጥም፣ በሌሎች የምስራቅ አፍሪካ ሀገራት ሰላም ለማስፈን እየሰራ ነው ብለዋል። በዚህ ምክንያት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል ብለዋል። በሊቀመንበሩ የቀረበ የቀረበው ውንጀላ መሰረተ ቢስ ነው በማለት አጣጥለውታል። ይሄ ሆን ተብሎ ሀገሪቷ በሰላም ላይ እየሰራችውን ያለውን ስራ ከመጠልሸትና ጥላሸት ከመቀባት የተነሳ እንጂ ከውጭ ሀይሎች ጋር እያሴሩ ትግራይ የሚል ነገር መሰረተ ቢስ ውንጀላና ስም ማጥፋት ነው የሚል አስተያየት ነው በእኛ በኩል ያለው። እንዲሁም የሚታመው ፌዴራል መንግስትን ወደ ጎን በመተው አልፎ ነት የማድረግ አዝማሚያ የሚታየው እነሱ አካባቢ ነው። በእኩልነት የተመሰረተ አንድነት አስመልክቶ ዶክተር ደብረ ጽዮን ላነሱት ከአሁን በፊት ነው እኩልነት ያልነበረ እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥሯል ሲሉ አስተባብሏል። በትግራይ ህዝብና መንግስት ስም የማጥፋት ሂደት አለ የተባለውም ህወሀት ከትግራይ ህዝብ ነጥለን ማየት አለብን ሲሉ ملسطوال عندي شكر في <applause> سرو يعني يعني መጠበቅ አይቻልም። አንዳንዴ እነዚህ ኃይሎች የለመዱት በእኩልነት ስም የበላይነት ነው የለመዱት። ኢንፋክት የበላይነትን የለመደ ኃይል እኩልነት በራሱ ሌላ ነገር ሊመስለው ይችላል። ከዚህ አልፎ የሚያነሱት ነገር እነሱ ሳይሆን የሚወስኑት የትግራይ ሕዝብ ስለሆነ የትግራይ ሕዝብ ማለት ደግሞ በማንነቱ በጀግንነቱ፣ በኢትዮጵያዊነቱ የማይጠራጥር ክሩ ህዝብ ስለሆነ ባንም ተላሶ ለዚህ ያረጋሉ ብል የሚቀበል ህዝብ ስላለሆነ፣ የህወሀት ምስረታ አርባ አምስተኛ አመት የካታ አስራ አንድ በዓል በተለያዩ የተግረረቁ ልብሶችና በትግሉ ወቅት ታጋዮች ይለብሱት የነበሩ ልብሶች በመልበስ ነበር የበአሉ ታዳሚዎች በአደባባይ የወጡት። መስመራችን ጨብጠን ለመመከት በሚል መሪ ሀሳብ በተከበረው በዚህ በዓል ላይ ከሱዳን ገዳሪፍና ከሰላ ግዛቶች የተጋበዙ ከፍተኛ ባለስልጣኖች የተሳተፉ ሲሆን በተጨማሪ ከደቡብ አፍሪካ ገዢ ፓርቲ ኤኤንሲ ከአውሮፓና ከአሜሪካ የተለያዩ ሀገሮች ታዳሚዎች ተገኝቷል። ለአሜሪካ ድምጽ ሙልጌታ አጽብሃ መቅለም። አመሰግናለሁ፣ ሙሉ ጌታ ለዘገባው። ወደ ተከታዩ ዘገባ እናልፋለን። አምቦ ይወስደናል። በአምቦ ከተማ ከትናንት ጀምሮ ከ50 በላይ ሰዎች በመንግሥት ኃይሎች መታሰራቸውን አንዳንድ ቤተሰቦች ተናግረዋል። ከታሰሩት ሰዎች መካከል የኦነግ አባላትም እንደሚገኙበት ድርጅቱ አመልክተዋል። የአምቦ ከተማ ከንቲባና የአስተዳደር ጽሕፈት ቤቱ ኃላፊ ለቪኦኤ በሰጡት ቃል ሰዎቹ የታሰሩት በሚያራምዱት የፖለቲካ አመለካከት ሳይሆን በወንጀል ድርጊት ተጠርጥረው እንደሆነ ተናግረዋል። ናኮር መልካ ተጨማሪ አለው። በአምቦ ከ50 በላይ ሰዎች ጨምሮ በምዕራብ ሸዋ 10 ከተሞች ከ120 በላይ የኦነግ አባላት ታስረዋል። አንዳንዶቹ እስሩን በመሸሽ ወደ ሌሎች አካባቢዎች ለመሄድ ተገደዋል ሲሉ የኦሮሞ ነጻነት ግንባር ኦነግ የፖለቲካ አደረጃጀት ኃላፊ አቶ ገዳ ገቢሳ ለአሜሪካ ድምፅ ተናግረዋል። ምዕራብ ሸገር ወይ ደግሞ ምዕራብ ሸዋ በሚባለው አካባቢዎች የእኛ አባላት በጣም እየታሰሩና እያጉላሏቸው ናቸው። እጅባት አስራ አንድ ሰው ታስረዋል። ጀልዱ ዘጠኝ ሰው ታስረዋል። ዳኖ ሁለት ሳስ ታስረዋል። ጮቢ አምስት፣ ግንጪ አስር፣ አዳ በርጋ ዘጠኝ፣ እዘሬ አስራ ሰባት፣ አምቦ ሚዳ ቀኝ አንድ ታስረዋል። ሜታ ሮቢ ሜታ ወልቂጤ በጣም በእስር እያንገላቱና እያጉላሉ የኦሮሞ ነጻነት ግንባር እንቅስቃሴውን ለመግታት እንደዚህ አይነት ክስተት እየፈጸሙ ነው። ከታሰሩ የኦነግ አባላት መካከል ወይዘሮ ዱሌ ሴዳ የኦሮሞ ነጻነት ግንባር አባልና በድርጅቱ የባኮ ወረዳ ማስተባበሪያ ጽህፈት ቤት አባል አንዷ መሆናቸውን አቶ ገዳ ጨምረው ገልጸዋል። ወይዘሮ ዱሌ ከትናንት በስቲያ ሰኞ ሌሊት ላይ በመንግስት ጸጥታ ኃይሎች በቁጥጥር ስር መዋላቸውን ልጃቸው ሀዌተን ደረጀ ተናግራለች። ከሌሊቱ አስር ሰዓት ገደማ ነበር የጸጥታ ኃይሎቹ ወደ ቤታችን የመጡት በወቅቱ ተኝተን ነበር። የኦሮሚያ ልዩ ፖሊሶችና መደበኛ ፖሊሶች በር ሰብረው ገብተው መጀመሪያ ኮርኒስና ግርግዳውን ሳይቀር የምንኖርበትን ቤት ፈተሹ። ወደ ቤተሰብ የሄዱ የሁለት ተከራዮቻችንንም ቤት ቁልፍ ሰብረው ፍተሻ አካሄዱ። እናቴንም ይዘዋት ሄዱ። ፖሊስ ባካሄደው ፍተሻ በቤታችን ውስጥ ምንም አላገኘም ነው ያለችው ዊተን የአምቦ ከተማ ፖሊስ አዛዥ ኮማንደር ሙላቱ አለሙን በስልክ ለማነጋገር ከትናንት ጀምሮ በተደጋጋሚ ያደረግነው ሙከራ አልተሳካም። ታሰሩ ስለተባሉ ሰዎች ጉዳይ የጠየኳቸው የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢንሰር ሙድለስ በሰጡት መልስ የታሰሩት ሰዎች ቁጥር ሀምሳ ሳይሆን 21 መሆኑን በፖለቲካ አመለካከቱ ምንነት የታሰረ ሰው ያለመኖሩ ና እና ጉዳዩን በፖሊስ እየተጣራ መሆኑን ገልጠዋል። በአምቦ ከተማ በተለያዩ ጊዜያት የወንጀል ድርጊት ሲፈጸም ነበረ ሰው እየተዘረፈ፣ እየተወጋ ነበር። ሌሊት ወጥቶ መግባት እስኪያቅተው ድረስ ደርሶ ነበር። ያንን ችግር ከኅብረተሰቡ ጋር ተወያይተን ለመፍታት ችለናል። ስለዚህ በወንጀል ድርጊቱ የተሳተፉ ግለሰቦች ቁጥጥር ስር እየዋሉ ነው። ወንጀለኞችን የደበቅና ትብብርም ያደረገ ማንኛውም ሰው በፖሊስ እየተያዘ ነው። ጉዳያቸውም በሕግ ይጣራል። የጸጥታ ኃይሉ በሌሊት ቤት እንደፈተሸ የተነገረውም ውሸት ነው። የጸጥታ ኃይላችን ይህንን ድርጊት አይፈጽምም። በተያያዘ ዜና በሆሮ ጉድሩ አሙሩም ከሀያ በላይ ወጣቶች በማዘዣ ማዕከሉ ከታሰሩ ከሁለት ሳምንት በላይ ቢሆንም እስካሁን ፍርድ ቤት አልቀረቡም ሲል አንድ ወንድሙ መታሰሩን የተናገረ ግለሰብ አመልክቷል። ለእውነት የቆሙ ለህዝቡ ተቆርቋሪ የሆኑ ግለሰቦችን ነው እያሰሩ ያሉት። እነዚህ ሰዎች ስርቆት አልፈጸሙም። እንዲያውም አርሶ አደሮች ጭምርም ታስረዋል። ባለኝ መረጃ እስካሁን ሀያ አራት ሰዎች ታስረዋል። የወረዳው ፖሊስ ኃላፊ ኮማንደር ደረጀ ቶሌራ የአሙሩን እስር አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። ሸከሜ በጥርጣሬ የተያዘ ሰው አለ። ለሌቦች መረጃ የሚያቀብሉና የመንግስት ጦር መሳሪያን ለሚሰርቁ ግለሰቦች መረጃና ስንቅ በማቀበል የተጠረጠሩ ግለሰቦች ናቸው የታሰሩት። እነዚህ ሰዎች በቁጥር አስራ አራት ናቸው። ጉዳያቸው በማዘዣ ማዕከሉ የተያዘ ስለሆነ እየተጣራ ነው። ሕጉ በሚፈቅደው መሰረት የምናጣራ ይሆናል ማለት ነው። ኦነግ በምዕራብ ኦሮሚያ በተለይም በምዕራብ ሸዋ የተለያዩ ከተሞች ከመቶ ሀያ በላይ አባሎች የታሰሩ በማለት መንግስት ላይ ላቀረበው አቤቱታ ምላሽ እንዲሰጡኝ የኦሮሚያ ፖሊስ ኮሚሽን እንዲሁም የጸጥታና አስተዳደር ኃላፊዎችን በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ በዚሁ ሰሞን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ፖሊስ ግለሰቦችን ሲያስር ህጉን ተከትሎ ፍርድ ቤት ሊያቀርባቸው ይገባል። አንድ ግለሰብ የፖለቲካ ድርጅት አባል ስለሆነ ወይም የተለየ ሀሳብ ስላለው ወይም ሀሳቡ ከሌላ ሰው ሀሳብ ጋር አንድ ስላልሆነ ብቻ የሚታሰር ከሆነ የማይረሳ የታሪክ ስህተት እንሰራለን። ስለዚህ የጸጥታ አካላቱ ጥንቃቄ እንዲያደርጉና መግለጫም እንዲሰጡ አቅጣጫ ተሰጥቷል ማለታቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ አመሰግናለሁ። ናኮር ወደ ተከታዩ ዘገባ እንዘልቃለን። ኮቪድ-19 የኮሮና ቫይረስ መቀስቀሻ በሆነችውና ወረርሽኙም በበረታባት የቻይናዊቱ ውሃን ከተማ የሚገኙ ኢትዮጵያውያንን በመጠነኛ ገንዘብ ለመደገፍ የኢትዮጵያ መንግሥት ወስኗል። ተማሪዎቹና ቤተሰቦቻቸው ግን መንግሥት ይልቅ ከዚያ እንዲያወጣቸውና ወይም ቢያወጣቸውና አዲስ አበባ ላይ ለሚፈለገው ጊዜ ተነጥለው እንዲቀመጡ እንዲደረግ ወይም ኳራንታይን ቢደረጉ እንደሚመርጡ እየተናገሩ ናቸው። ኤደን ገረመው እዚያ የሚገኙትን ኢትዮጵያውያን፣ አምባሳደሩን፣ ቤተሰቦቻቸውን አዲስ አበባም ላይ በመንግስት በኩል ያሉ ባለሥልጣናትን ዙሪያውን አነጋግራለች፤ ተከታዩን አጠናቅራለች። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ በስድስት ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት ሀያ ስድስት የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበው እና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ ሶስት መቶ ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎችን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ አራት ሺህ የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደ ደገፍ ከመንግስት ለሶስት መቶ ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል። ኮሮና ቫይረስን በተመለከተ ያሉት ዴቭሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ላፈጥረን እስካሁን ድረስ ሲሆን ባደረግናቸው ነገሮች ዙሪያ እንዴት በጋራ ወይም ተግዳሮት መሻገር እንችላለን የሚል ውይይት አድርገን፣ ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከል እና በቫይረሱ ምክንያት በከተማው ተከሰሰው አንዳንድ የምግብን የአቅርቦት እጥረት በተጨማሪ ወጪ የተዳረጉበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ መንግስት እንዲያደርስ ጠይቀናል። ያቀረብነው ጥያቄም ተፈጥሮ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን። በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና ና በጠቅላይ ሚኒስትር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ። እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻ ዩኒቨርሲቲ የሶስተኛ ዓመት ኢንጂነሪንግ ተማሪ ነው። ና ሁሉንም ተማሪ በመወከል ነ በጣም ከባድ ችግር ላይ ነው ያሉት ወደ ሀያ አምስት ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በራ አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነቁ ከሆነ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። የውጭ ጉዳይም ሄደን ነበረ። ወደ ጠቅላይ ሚኒስትር ቢሮ ሄደን ነበረ። በብዙ ሆነን ወላጆች ሆነን ወደ መቶ አካባቢ ይሆናለን። አሁን አርብ ለታ የሄድነው ከዛም በፊት ማክሰኞ ለት በግሌ ሄጄ የነበረ ውጭ ጉዳይ ቆንሲላ ጽሕፈት ቤት ማለት ነው። ቅጽ ተሰጠኝ ሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እዚ ወደ ሀገሩ ይመለስ የሚል ነው። መንግሥት ይተባበረንና ወደ ሀገራችን እንመለስ ነው ይመስል ጥያቄ። እኛም ወላጅ እንደ መሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትግሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና፣ ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግል የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው፣ በቃ በራሳችን ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ። ይሄ ነው በቃ ጥያቄና፣ የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን። ይሄ ማጸ ነዋለሁ። ስሜ ቶፊክ ሀሰን ይባላል። እጅህ በሸዋንግ ሶትኛ ምክማሌ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልግም ምንም አያደርግልንም። ከዛ ለምግብ የሚሆነው ምግብ የሚያገኙት ለሳምንት አንድ ቀን ይፈቀድላቸው ከትምህርት ቤቱ ያኛውንም አራትና አምስት ኪሎ ሜትር ሄደው የሚፈሱ በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትርና አምስት ኪሎ ሜትር ተሸክሞ መምጣት በጣት ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ ስልሳና ሀምሳ አካባቢ ናቸው

በዓለም ላይ መጥፎ ደረጃ እየተወራ ነው ያለ፣ እኛ ብቻ አይደለም። ጠቅላይ ሚኒስትር በዳቤ ሰጥተናል፣ መልሱ እየጠበቀ ነው ግን መልሱ ምን እንደሆነ አልገባንም። ምንም ምንም ምንም ሰጣለን እና እንደዚህ እናደርጋለን። በውሀን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል። አሁን ያለነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው ይህን ያክል ሰው በቀን ከዘጠና ሰባት በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ አስራ አራት ሺህ አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከሀያ አንድ ቀን በላይ ስለቆየን ብዙዎቹ እንደም ሙሉ በሙሉ ጤነኛን በምንባል ሁኔታ ላይ ንን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ ያስገብቶን አስራ አምስት ቀን ከዛም በላይ እንደም ኳረንታይን ውስጥ አስቀምጦን ጤንነታችን ሲረጋገጥ ስረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ ኢትዮጵያ ህዝብ ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን አስራ አምስት ቀን እንደም ከዛ በላይም ኳረንታይን ገብተን እንቀመጣለን። እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው የማስበው። እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር እስቲ ብረዳን ለመርዳት ቢሞክር አሪፍ ነው። ይህን ጉዳይ በተመለከተ ማመልከቻ ገብቶላቸዋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሀን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። አመሰግናለሁ። ኤደን፣ የተከበራችሁ አድማጮች ይህንን ጉዳይ በቅርብ እየተከታተልን መዘገባችንን እንቀጥላለን። አዲስ አበባ ላይ ከምሽቱ ሦስት ሰዓት ከአርባ ሁለት ደቂቃ ነው። አሁን ይቀጥላል ዝግጅታችን እስከ ምሽቱ አራት ሰዓት ቀሪ የመጽሔት ዘገባለን። በነገራችን ላይ ቀደም ሲል የህወሓትን አርባ አምስተኛ ዓመት አከባበር አስመልክቶ ምላሽ የሰጡት የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ መሆናቸው እንዲታወቅና በዚሁ እንዲስተካከልልን ከይቅርታ ጋር እንጠይቃለን ገዢው ብልጽግና ፓርቲ ወይም ለገዢው ብልጽግና ፓርቲ ድጋፍ የገለጹ ሰልፎች ኦሮሚያ ክልል ውስጥ ዛሬ በተለያዩ ከተሞችና ወረዳዎች ተካሂደዋል በለገጣፎ ለገዳዲ በመቱ ከተማና ስድስት የኢሉ ባቦር ዞን ወረዳዎች እንዲሁም ሌሎች ከተሞችም ላይ ሰልፎቹ ተካሂደዋል። ፀሐይ፣ ዳምጠው ተጨማሪ ያላት። የሰልፉ ዓላማ ለውጡንና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሀገሪቱ የጀመረችውን የብልጽግና ጉዞ ለመደገፍ እንደሆነ ሰልፈኞቹ ለአሜሪካ ድምፅ ተናግረዋል። ከመቱ ከተማ አስተያየቱን በስልክ የገለጸ ወጣት ነቢዩ ኤልያስ ሰልፉ በማን አስተባባሪነት እንደተዘጋጀና ሲያሰሟቸው የነበሩት መፈክሮችን አብራርቷል። ሰዎች ድጋፍ ለማድረግ ይወጠና። የወጣንበት አላማ አብቹን መደገፍ ነው። ሌላ አላማ የለውም። አብቹ ከኦሮሞ ውስጥ የወጣ የኦሮሞ አይከን የሆነ ሰው ነው። ለማናችንም በአብቹ መንገድ መከተል ለሁላችን ጠቃሚ ነው ብለ ስላሰብን ነው የደገፍ ነው። ከአንተ ጋር ነን። በቃ አብቹን ከአንተ ጋር ነን። ወደፊት ምናምን እንድታሻግረን አደራ ሰጥተናል። እንድታሻግረን አደራ ሌላ ዓላማ ሰልፉ ላይ የከተማው ነዋሪዎች እንድሳተፉ በብልጽግና ፓርቲ ጥሪ መቅረቡን ወጣቱ ገልጾ በግድ ውጡ ያለን አካል ግን አልነበረም ብሏል። ሰላማንቸር ሹን እንዲመጣ ከወጣትም ከአዛውንቶችም ቅሪ ተደርጎልን የወጣ ነው። ስንመጣ በጣም ተደስተን የወጣ ነው። ሁሉ ደስተኛ ነው። ማንም ሰው ተገዶና ተገርፎ እንተማረ ወጣ ሰው የለም። የወጣ ሰው በሙሉ ተደስቶ ነው ወጣ ብዬ አምናለሁ። እዚ አካባቢ ግን ተገደናል የሚሉም ወጣቶች አሉ። እኔ በበኩሌ የተገደደ ወጣት ተገዶና ውጣ የተባለ ወጣት አላየውም። በበኩሌ ያምዛት ግን ጥሪ የተደረገለት ሊሆን ይችላል። ና ውጣ ተብሎ ጥሪ የተደረገለት ከፈለገ የሚወጣ ከፈለገ የሚቀር ማለት ነው። ፉዋር ጀማል ነኝ ያለው ሌላው የመቱ ከተማ ሰልፈኛ በመደበር የብልጽግና ጉዟችን እናሳካለን፣ ሀገር በሀሳብ በሀሳብና በስራ ይገነባል። ከብልጽግና ጋር መጪው ጊዜ ብሩህ ነው የሚሉና ሌሎች መፈክሮችን ማሰማታቸውን ተናግረው ስለ ዛሬው ውሎ ገልጿል። ዛሬ በደማቅ ሁኔታ መቱ ላይ ሰልፍ አካሂደናል። ለምሳሌ እኔ አሁን ሹፌር ነኝ፣ የግል ስራ ነው የምሰራው። ግን ዛሬ ግራቀኛቼ መሪያችንንም ስለወደድኩት አሳቡንም ስለወደድኩት መደመርንም አንድ ስላየው ስለተረዳው የራሴን ስራችን ዛሬ ሰርስሎ ወጣ ስያለሁ የኢሉ አባቦር ዞን አስተዳዳሪ አቶ ግርማ ረጋሳ ሰልፉ ስለተዘጋጀበትና ስለተካሄደበት ሁኔታ ሲናገሩ ከመቱ ከተማና ስድስት አጎራባች ወረዳዎች የተውጣጡ ነዋሪዎች የድጋፍ ሰልፍ ለማካሄድ በአነሱት ጥያቄ መሰረት መሆኑን ገልጿል። በህዝብ ማነሳሳት፣ በህዝብ ግፊት የተደረገ ሰላማዊ እና የድጋፍ ሰልፍ ነው። ሰልፉ በመቱ ከተማ ብቻም ሳይሆን ከአጎራባች ወረዳዎች በተውጣጡ የለውጥ ደጋፊዎች የተዘጋጀ እና ሰፊ ህዝብ ያሳተፈ። ዓላማውም አጠቃላይ ሀገሪቱ ውስጥ ያለውን ለውጥ ለመደገፍ በዶክተር አብይ የሚመራውን አመራር ለመደገፍ የተደረገ ሰልፍ ነው ማለት ነው። በህብር ወደ ብልጽግና የሚባል እና ከአብይ ጋር ፊታችን ብሩህ ነው ዘመናችን የብልጽግና ዘመን ነው የሚባሉ መፈክሮች ተስተውሏል። በአፋን ኦሮሞና በአማርኛ ማለት ባነሮቹም ቲሸርቶቹም በባለ ሀብት የተዘጋጁ ናቸው። ምንም የመንግስትና የድርጅት ጣልቃገብነት የለውም ማለት ይቻላል። ከማስተባበር እና ለውጡም አባላት ከመደገፍ እና አብሮ ከመውጣት የዘለለ በአብዛኛው በህዝቡ ኮንትሪቢሽን የተደረገ ነው ማለት ነው። የድጋፍ ሰልፉ ሀሳብ ከነዋሪ እየተነሳ እንደመሆኑ ሰው የወጣው በፍላጎቱ ነው ብሏል። አቶ ግርማም ሰውም ወደ ድጋፍ ሰልፉም የወሰድናቸውም እንዲወሰዱም የተደረጉ የባለሀብቶች መኪኖችም የሉን። ሁሉም በፈቃዳቸው ነው። ከአስራ ስምንት እስከ ሰላሳ ስድስት ኪሎ ሜትር ሰዎችን ጭነው አምሰው እዚህ አብሮን ስብሰባውን ድጋፍ ሰልፉም ሲያካሄዱ የነበሩ። ከዚህ በዘለለ የተለየ እንደዚህ አይነት በግፊት በሀይል ተደረገ ብሎ ካለ ከእውነት የራቀ ነው ብለን ነው የምናየው። በአንጻሩም ደግሞ እንደዛ ሁሉም መኪና አይደለም የወጣው። እንዲህ ያሉም ማለት መውጣት የሚያልፈለጉ እና በራሳቸው ስራ ላይ ተሰማርተው የነበሩ ሰዎችም አሉ ማለት ነው። በሌላ በኩል ደግሞ ዛሬ ለገጣፎ ለገዳዲ በተካሄደው የድጋፍ ሰልፍ ላይ የተገኙት አሁን ጡረታ ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ መስራች አቶ ቡልቻ ደመቅሳ እንዲህ ብለዋል። እኔ እንዲያውም ከዚህ በፊት መደረግ ነበረበት ብዬ ነው የማስበው። እኔ ራሴ ኑሬ ያለሁ እድሜ ወደ ዘጠና በዚህ ዘመን ውስጥ ክፉና ደጉን ለይቻለሁ። በትምህርትም በኤክስፒሪየንስም ለይቻለሁ። ስለዚህ እኔ ለአብይ ነው የወጣሁት ዛሬ። ስለዚህ የለገጣፎ ለገዳዴ ሰልፍ የከተማው ከንቲባ ወይዘሮ አቢባ ሲራጅ እንዲህ ብሏል። ሁለት አጀንዳዎችን አንግቦ ነው ሰልፈኞቹ ሲያነሱት የነበረው። አንደኛ የሀገራችን ህዝቦች እንደዚሁም የኦሮሚያ ህዝቦች ለብዙ አመታት ሰላም እጦት፣ ዲሞክራሲ እጦት እና እንደዚሁም ደግሞ ሁሌም ድህነት ውስጥ የመቆየት እንደ ሰርክል ቪሽ ሰርክል ውስጥ ነው የነበር ነው እና ይሄንን ለመሻገር ባለፈው ሁለት አንድ አመት ተኩል ልሞስት ሁለት አመት የነበሩ ለውጦች መቀጠል አለባቸው። ከዚህ በኋላ ወደ ኋላ መመለስ የለብንም። ይሄ ለውጥ ያስቀጠለውን አካል መደገፍ መቻል አለብን። ይሄ ለውጥ ግብ መምታት አለበት። ሁለተኛው ትድብን ትክክል እንዳልሆነ ፖለቲካ ፓርቲዎችን ለማሳወቅ ነው። ፖለቲከኞቹ መወዳደር ያለባቸው ለእኛም መናገር ያለባቸው አማራጭ ፖሊሲ ሀሳቦችን ከድህነታችን እንዴት ነው የምንላቀቀው፣ እንደዚሁም ደግሞ ማህበራዊ ዘርፍ ላይ ምንድን ነው በፊት ከነበሩ ፖለቲካ ፓርቲዎች አዲስ ነገር ምንድን ነው ይዛችሁልን የመጣችሁት ነው የሚለውን እየጠበቅን ስድብ ነው እየሰማን ያለ ነው እና ይሄንን አልጠብቅም። ይሄንን ደግሞ መቀጠልም የለበትም። ትምህርት ከዚህ መወሰድ አለበት። ስድብ ባህላችን አይደለም የሚለውን መልእክት ለማስተላለፍ ነው። ከዚህ ቀደም በአዳማ፣ በጅማ፣ በምዕራብ ሐረርጌ፣ በባሌ ዞን እና በሶማሌ ክልል ለብልጽግና ፓርቲ ድጋፍ የገለጹ ሰልፎች መካሄዳቸው ይታወሳል። ለአሜሪካ ድምፅ ጸሀይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ጸሀይ ተከታዩ ዘገባ ወደ ጨፌ ኦሮሚያ የሚያመራን ነው። በምዕራብና ደቡብ ኦሮሚያ የሚታዩ የጸጥታ ችግሮች መንግስት በጥቂት ጊዜ ውስጥ ለመፍታት እየሰራ መሆኑን የኦሮሚያ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። ምክትል መስተዳድሩ ለአስራ አንደኛው የጨፌ ኦሮሚያ መደበኛ ጉባኤ የግማሽ ዓመት የመንግስት የሥራ አፈጻጸም ትናንትና ሪፖርት አቅርበዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ በዛሬው ዕለት 11ኛ መደበኛ ጉባኤ አምስተኛ ዓመቱን አዳማ ላይ ተቀምጧል። በጉባኤው የክልሉ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ የመንግስትን የግማሽ ዓመት የሥራ አፈጻጸም ለጨፌው አቅርበው ውይይት ተደርጎበታል። አቶ ሽመልስ በማኅበራዊና ኢኮኖሚያዊ ዘርፍ የተለያዩ ሥራዎች እየተሰሩ ቢቆዩም በዚህ ግማሽ ዓመት ክልሉ በከፍተኛ የጸጥታ ችግሮች ሲፈተን እንደነበረ ተናግረዋል። ከምክር ቤቱ አባላት ለአቶ ሽመልስ የተለያዩ ጥያቄዎች ሲነሱላቸው የነበረ ሲሆን በተለይ በከፍተኛ ትምህርት ተቋማት ውስጥ በተማሪዎች ላይ እየደረሰ ነበረ ያሉት በተመለከተ የምክር ቤቱ አባላቶች ጠይቀዋል። በረቶኒ ዳሎተ ኦሮሞ ታአን ናኑሌ አደዳ ኬሳው ናኑ አማራ በረታ አባን ሀቲ የኦሮሞ ተማሪዎች በተለያዩ ክልሎች በተለይ በአማራ ክልል ዩኒቨርሲቲዎች እናትና አባት ያለውን ጥሪት አሟጦበት ያስተማረውና ይቀየርልኛል ብሎ ወደ ትምህርት ተቋም የላከው ተማሪ ልከው ሬሳ ሲቀበሉን የከረሙት ሬሳውን ለመቀበል ራሱ አስቸጋሪ ነበር። ሌሎች ክልሎች ግን ለምሳሌ እንደ ትግራይ ክልል ተሽከርካሪ ልኮ ተማሪዎቹን ሲወስድ ነበር ይባላል። እናንተ የኦሮሚያ ብሔራዊ ክልላዊ መንግስት፣ ለምንድን ነው ይህን ጉዳይ ይህ ሁላ እስከሚፈጠር ችላ ያላችሁ? ጉዳዩ እስከምን ደርሷል ነው ያሉት። በንጹህ ተማሪዎች ላይ ሲደርስ የነበረው ግፍና መከራ የፖለቲካ ቁማር እንደነበረ ነው አቶ ሽመልስ የሚያነሱት። ይህንንም ህዝብና መንግስት አንድ ላይ በመሆን እየታገለ መሆኑንም ገልጸዋል። ጉምኖኒ ፋላ ጅጅረማ ሆጀተን ዱላ ባዲ ገጌሱን ጨለቄ ዲሞክራሲ ናኖ ኬኛ ፊ ቡቱ ብያ ጅጅረማ ቡኡራ አርገምሲሳ ጅሩ ዱከኔሱፍ የጥፋት ኃይሎች ሀገርን ለማፍረስና በክልላችንና ሀገር አቀፍ ደረጃ መሰረታዊ ለውጥ እያሳየ ያለውን የዲሞክራሲ ነጸብራቅ ለማደብዘዝ አጀንዳ ቀርጸው ህዝብን በእምነትና በብሔር እያጋጩ ይገኛሉ። ግጭት በመላው ሀገሪቷ እንዲቀሰቀስና በከፍተኛ ትምህርት ተቋማት ውስጥ ተማሪዎች ተረጋግተው እንዳይማሩ ለማድረግ ሲሰሩ ቆይተዋል። የነገ ተስፋ በሆኑ ተማሪዎች ላይ ከፍተኛ የአካልና የነፍስ ጉዳት ደርሷል ነው ያሉት አቶ ሽመልስ። ሌላኛው በጨፌው አባላት በስፋት ሲነሳ የነበረው በምዕራብ ኦሮሚያ እና ደቡብ ኦሮሚያ በስፋት ለሁለት ዓመት ገደማ የቀጠለውን ጦርነትና ሽምቅ ውጊያም በተመለከተ ነው። ለምንድነው መንግስቱ ወደ አንድ አቅጣጫ መፍትሄ የማያስቀምጠው የሚለው የተሳታፊዎቹ ጥያቄ ነበር። መን ኦሮሞ ማጡመ ተለፈራ ሚጣነገና ማኑረር ጠቃፋ ረኮንኩን ማፊ እመት ኦሮሞ በይቻገደድ ዋገና ኬሰ መኑገልች የኦሮሞ ህዝብ ለምንድን ነው እያለቀ ያለው? ይሄን የሚያህል ጉዳትስ ለምንድን ነው እየደረሰ ያለው? ይህ ችግር ለምንድን ነው ይሄን ለሚያህል ስቃይና ለቅሶ የኦሮሞን ህዝብ የዳረገው? ለምን መፍትሄ አታስቀምጡለትም? ነው ያሉት። አቶ ሽመልስ እንደሚያነሱት በአካባቢዎቹ የሚታየው የሰላም እጦት ከመንግስት አቅም ማነስ የተነሳ ሳይሆን ከሆደ ሰፊነት የመነጨ ነው ብለዋል። መንግስት ሆደ ሰፊ ሆኖ ጉዳዩን ለማየት ሲፈልግ ችግሮቹን ማባባስ፣ መንግስት ህግን ለማስከበር ሲንቀሳቀስ ደግሞ ህዝብ ላይ እርምጃ እንደወሰደ ተደርጎ የሚነዛው ወሬ አስተዳደሩን መያዣ መጨበጫ እንዳሳጣው ነው አቶ ሽመልስ የሚጠቁሙት። ሆኖም ግን የህግ ማስከበር ስራዎች እየተሰሩ በመሆናቸው መሰል ችግሮች በቅርብ ጊዜ መፍትሄ እንደሚያገኙ ነው አቶ ሽመልስ የጠቆሙት ሀሊቃ በተማናማ ኪቦሩ ሚያጅም እዶ ራሳን አነት ጂ መኖ በላ ጀቴ ቃሚ ገኛ ጀቴ ዋንቲ ባየን ይከሜ ከራት ገለጅ በአሁን ጊዜ በደቡብ ኦሮሚያ የሚገኘው ተጨባጭ ሁኔታ በአብዛኛው ቦታ ማህበረሰቡና የጸጥታ አካላት በሰሩት ስራ ብዙ ችግሮች ተፈተው መስመር ይዘዋል የቀሩት ጥቂት ቦታዎችም በቅርብ ጊዜ ይስተካከላሉ ብለን ተስፋ እናደርጋለን በምዕራብ ኦሮሚያ ምዕራብ ሸዋን ጨምሮ በጠቅላላ ምዕራብ ኦሮሚያ የነበረው ችግር ቀስ በቀስ እየተፈታ መጥቶ አሁን ችግሩ የሚታየው ቄለም ወለጋ የተወሰኑ አካባቢዎችና ምዕራብ ወለጋ አንዳንድ ቦታ ላይ ብቻ ነው። ይህንንም የጸጥታ አካላትና ማህበረሰቡ ተቀናጅቶ እየሰራበት ስለሚገኝ በቅርብ ጊዜ ይፈታል ብለን ተስፋ እናደርጋለን። ከዚህ በዘለለ አሁንም በሰላም መንገድ እጁን ሰጥቶ መግባት የሚፈልግ ካለ የእኛ መንግስት ለመቀበል ዝግጁ ነው ያሉት አቶ ሽመልስ ጨፌ ኦሮሚያ ውይይቱን ቀጥሎ የተለያዩ ጉዳዮች ላይ እንደሚመክር ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዳማ አመሰግናለሁ። ሙክታር፣ ወደ ተከታዩ ዘገባ እንለፍ። ሴቶችና ቤተሰብ የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት የሥርዓት ጾታን ዕውቀት ለማስረጽ ከሚንቀሳቀሱ ክበቦች ጎልቶ ይታያል። ባለፈው አርብ የፍቅረኞች ቀን ታስቦ ሲውል በትምህርት መደገፍ ለሚያስፈልጋቸው ተማሪዎች ለመድረስ አበባና፣ ቸኮሌት ጌጣጌጦችንም ሲሸጥ ነበር። የሎ ሙቭመንት የቡድኑን አባል ሩት ይትባረክን ኤዳውን ገረመው አነጋግራታለች። በየቫለንታይንስ ዴ ማለት ነው። በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ኮላርሽፕ ፈንድ እንሰጣለን ማለት ነው። ከሰባት አመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋ ያለው ፎይ ፈርፍሎፕስ ነበረን ቦስተን ዴስፓ ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ፌዴሬሽን በሲ ኢሲኤ ኬር ኢትዮጵያ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደርጉናል። ከዛ ነሱ ጋር የሄድ እንዳለበት እናደረጋለን። አብዛኛው ማአት ሰው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት አበባ፣ እንዳለበ የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እሱ በነጻ የሰጠውን አበባ እኛ አስተካክለ እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ፣ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበ ማለት ነው። ግን አበባውንም ከረሜላም ቾክሌቱን ነው አብዛኛውን በዶኔሽን ነው የምናገኘው። በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር ሁለት መቶ ብር በአመት እስከ ሁለት ሺ ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ አንድ መቶ ስልሳ ሁለት ተማሪዎችን መርዳት መቻላቸውን ሩት ገልጻለች። ሰላሳ ብር ነበር ሲሸጡ ነበረ። ይሄ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር እና ሁለት ሺ እና አንድ ሺ አምስት መቶ ብር ነበረ። ከአንድ ተማሪ አንድ አመት ትረዳ ሲል ይህንን ቡኬ ይበት ይችላል ማለት ነው። ይህ ከአስር ሺ አበባ በላይ በአሁኑ ሸጠ ነው ብዬ አምናለሁ። ለሙመት ገቢ የሚያስተበስበ በዚህ ነው ሪሰርቨሪ ወርክ ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ የስራ ተጽፋ ቢሮ ጀንደር ኦፊስ አማካኝነት አዲስ ኢንቨስት ይችላሉ። ተማሪዎች አካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ ያስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። በዛ መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል፣ እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባሉ። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያን ነው። አብዛኞች ተማሪዎች ሴቶች ናቸው። ወንዶችም አሉ ግ በባለፈው አመት የተገኘ ገቢ የሎሙመንት ስኮላርሽፕ ፈንድ መቶ ስልሳ ሁለት ተማሪዎች ይተረዳል። በአመት ሁለት ሺህ ብር በወር ሁለት መቶ ብር ይሰጣል ማለት ነው የሎሙ ፍን የተለያዩ ይሄ ገቢ ማሰባሰቢያ አንድ ሴግመንት ብቻ ነው እንጂ ቴብል ደ የሚባላለን በየሳምንቱ የተለያዩ ርዕሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለን። የተለያዩ ካምፔኖች እናደርጋለን ኦንላይን በ ሶሻል ሚዲያዎች ዋን በፌስቡክ በትዊተር ላይ የተለያዩ ርዕሶች እያነሳ ላይ ምስሎ እንወያያለን። የተለያዩ ፕሮግራሞች እናዘጋጀዋለን። በጠቃላይ ግቢ ውስጥ ስለያለው የሥርዓተ ጾታን ጉዳይ ንግግር መፍጠር ነው የሎ ሙቭመንት የሚሰራው። ይህ መቀየር የሚሰ ለክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን ማለት ነው። የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት፣ አሁንም ቢሆን ተማሪዎችን ለመርዳት ፍላጎቱ ያላቸው ግለሰቦችና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። አመሰግናለሁ ኤደን። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗን ሸዋን ካሊ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው ቆንጂት ታዬ፣ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በቀረችን ጊዜ አንዳንድ አጫጭር መረጃዎችን ለመካፈል ያህል ልክ ዛሬ የዛሬ 213 ዓመት የዘመነኛው ስነፈለክ አባት እየተባለ የሚጠራው ኒኮላውስ ኮፐርኒከስ መሬትና ሌሎችም ዓለማት ወይም ፕላኔቶች በፀሐይ ዙሪያ እንደሚዞሩ ለመጀመሪያ ጊዜ የተናገረ ጠቢብ ነው። ዛሬ አንድ የዩናይትድ ስቴትስ ዶላር 32 ብር ከ20 ሳንቲም ተመንዝሯል። ነገ የካቲት 12 አዲስ አበባ ብራ ትሆናለች፣ ይላል የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ። ከፍተኛ ሙቀቷ 27 ዝቅተኛው 13 ዲግሪ ሴልሺየስ ነው። ዝግጅታችን ተጠናቋል። ክቡራትና ክቡራን አድማጮች በዚሁ ልንሰናበት ነው። በምሽቱ ፕሮግራም ዋና አዘጋጅ እና በሌሎችም ባልደረቦቻችን ስም ሁሉ በዚሁ እንሰናበታለን። የትግርኛ ስርጭት ከኛ ቀጥሎ ይቀርባል። አብራችሁ ስለቆያችሁ ከልብ እናመሰግናለን። ነገ የሰማዕታት ቀንን የሚመለከቱ ዘገባዎችን ይዘን እንመለሳለን። ሌሎችም ይኖሩናል። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።